የኮሮና ቫይረስ ወረርሽኝ ጉዳት ሊያደርስባቸው ይችላል ያላቸውን የክልሉን አስራ ሁለት ሚሊዮን ሕዝብ ከጠቅላላው የክልሉ የቆዳ ስፋትም ስልሳ ከመቶ በሚሸፍነው አካባቢ የቤት ለቤት አሰሳ መጀመሩን የደቡብ ክልል ጤና ቢሮ አስታወቀ። የጤና ቢሮ ኃላፊው አቶ አቅናው ካውዛ ከሐዋሳው ዘጋቢያችን ዮናታን ዘብዲዎስ ጋር ያደረጉት ቃለምልልስ እንደሚከተለው ቀርበዋል። የደቡብ ክልል ጤና ቢሮ ኃላፊ አቶ አቅናው ካውዛ ኮቪድ-19 የቤት ለቤት አሰሳ መጀመሩ ነግረውኛል። የቤት ለቤት አሰሳ የሚባለው በሽተኛን ከማሳደድ መነሻ ምክንያቶችን መለየትና በሰፊው ማይቀፍ መሄድ በሚል ሊወሰድ ይችላል። እስካሁን እየሰራን የቆየ ነው። ኬዝ ሪፖርት ይደረጋል። የተጠረጠረ ማለት ነው። የተጠረጠረችዋን ኬዝ ተከትለን ከዚህ ሚራብ እንሄዳለን። ስምንት ነው ዘጠኝ መቶ ኪሎ ሜትር ከዚህ አርባ ምንጭ ድረስ እንሄዳለን። ወዘቴ ነው ይሄኛው አካሄድ ያው ያስገድም ኬዝን በማሳደድ አይነት ነው ይሄኛው። ግን በሰፊው ማይክ ማህበረሰቡን መሰረት አድርገን ቤት ለቤት አሰሳ በማድረግ ተጠርጣሪዎችን በስፋት ለማየት የመሄድ ደቡብ እስካሁን ወደ ሀምሳ እና ሀምሳ አንድ አካባቢ ነው የመረመረው። ሀያ ሁለት ሚሊዮን ሕዝብ ይዘ አይገልጽህም ማለት ስለዚህ፣ ይህንን ለማስፋት መሄድ። በአሰሳ ወቅት ምንድን ነው የሚደረገው? እንዴት ነው ምርመራ ይደረጋል? ምን ማለት ነው አሰሳ ወቅት የሚደረገው? ሶስት የሚሆኑ ጤና ኤክስቴንሽን መሪ ሆነው፣ አንድ ሚሊሻ ይኖራል፣ አንድ በጎ ፈቃደኛ ይኖራል። እነዚህ ቤት ለቤት የተዘጋጀ ፎርም አለ፣ ቅጽ አለ ማለት ነው። ይህ በዚህ ቅጽ ዋና ዋና ሶስት ነገሮችን ማዕከል አድርጎ ይጠየቃል። ሳል፣ ትኩሳት እና መተንፈስ ችግር ያለባቸው መጠየቅ ነው የሚያደርጉት። ወረዳ ላይ ግን ራፒድ ሪስፖንስ ቲም ይባላል። አራር ቲም ይባል። ቲም ማለት ይሄኛው ቡድን፣ እነሱ ከኛ አድራሻቸው መዝግቦ ይለዩታል። ከለዩ በኋላ ለዚህ የሚሆን ነው ተብሎ ዴፊኒሽኑን የሚያሟሉትን ለአራርቲ ሪፖርት ያደርጋል። አራርቲ አምቡላንስ አለው፣ ሄደው ምርመራዎችን ያደርጋል። ይሄኛው ቲም ምርመራ አይደለም ማለት፣ ለዛኛው ቲም ሪፖርት ነው የሚያደርገው። ይሄ ቲም ሄደው ይሄን መረጃ ወደዚህ እንዲመጣ ቤት ለቤት እስኬት ድረስ ሁሉን የቤተሰብ መረጃ እና እነዚህ ተያያዥ የሆኑ ዋና ሶስት ምልክቶች ተብሎ ኬዝ ዴፊኒሽኑ ላይ ደብሎዎች ያስቀመጠው መሰረት አድርገው ሁሉን ማዳረስ ነው። መሰረት የሚያደርገው ሰዎች በሚሰጡት ወይም ያ ቤተሰብ በሚሰጠው መረጃ ላይ ነው። መረጃ ላይ መሰረት ያደርጋል። ለምሳሌ ትኩሳት ባይዲፎልት ያው ይታወቃል። ጤና ኤክስቴንሽኖች በጣም ልምድ ያላቸው ናቸው። ያቁታል ማለት ነው። ነገር ግን ዋናው መረጃ ማይተ ነው። ህዝቡ የእናንተ ሴክተር በራሱ መንገድ የሚያጣራበት መንገድ አለ። የመደበቅ በግልጽ ያለ መናገር ችግር አለ እና በራሱ መንገድ የሚታጣሩበት መንገድ አለ ወይ ጤና ኤክስቴንሽን ሲባል የጤና ጣቢያ ጤና ከላ ተስስሮ አሃድ ሚባል አለ። የዛ ያ አሃዱ አካል ነችና እዚህ ውስጥ ጤና ጣቢያዎቹም ክትትል ያደርጋሉ ማለት ነው። ሱፐርቫይዝ የሚያደርገው ቲም ስላለ ከታች እስከ ላይ የተያዘ ስለሆነ ሊያመልጥ የሚችለው ድል በጣም ሰዎች የሚቀርቡ መረጃዎች ላይ መሰረት የምናደርግ ከሆነ ብዙ ጊዜ የተአማኒ ነው ወይ የሚል ጥያቄ ስለሚነሳ ነው የሚል ሀሳብ ያነሳ ነው። ዞሮ ዞሮ አሁን ህዝባችን ለበሽታው ያለው መረዳት ከፍ ያለ ስለሆነ እኔ አሁን የህዝቡ ጋር እስካሁን ራሱ የሞከር ናቸው ያየ ናቸው መጀመሪያ ሞከራ ለሁለት ሳምንት ደረጃም ያየ ነው ላይ የመደበቅ ሁኔታ አልታየም። እዚህ ይሄ ትልቅ ተስፋ ነው ብለን እናስባለን። ከክልሉ ህዝብ ምን ያህል ህዝብ ነው የሚመረመረው? አሁን ሳምንት ይደረግበት እንግዲህ እኛ ወርስት ኬዝ ሴናሪዮ ብለን እቅዳችንን አቅደናል። ደቡብ 60 ፐርሰንት ህዝባችን አታክ ሊያደርግ ይችላል። ይሄ ሚኒማሙ ነው ማለት ነው። ግን አስሳ ስታደረግ ሁሉን ነው የምትችል። በጣም ቢያንስ 12 ሚሊዮን ሽፋን ማግኘት አለበት። መጨረሻ ግን ሁሉን ህዝብ ማግኘት አለበት። በዚህ ለምታ ለመጀመሪያ 12 ሚሊዮን ወይም 60 ፐርሰንት ብላችሁ ለያችሁ። ይሄኛው ወርስት ኬዝ ሴናሪዮ ኮቪድ ምን ያክል አታክ ሊያደርግ ይችላል የሚለው አሳምፕሽን ስለሚወሰድ ነው። ብዙ እትሎቹ ያንን የከፋ ሁኔታ ተከትሎ ቢጠቃ ይሄን ያክል ህዝብ ሊጠቃ ይችላል የሚለው ታሳቢ እንጂ ለአሰሳው ማክሲማም ግባችን የሆነው ህዝባችን ነው። እስካሁን ምን ያህል ሰው ነው ተጠርጥሮ ክልሉ ውስጥ ተቋቋሙ ለይቶ ማከሚያ ውስጥ ተገባ? ምንድን ያተደረገለት እና የተገኘው ውጤቶች ምንድን ናቸው? እንግዲህ እንደ ክልል ቅድም መነሻ ላይም እንዳነሳሁት እስካሁን ባለው ጥቁማዎች በቀን ከ200 ከ300 በላይ ነው። ግን ኬስ ዴፊኒሽንን የሚያሟሉልን ሆኖ እስካሁን ማግኘት የቻልነው 51 አካባቢ ናቸው። እነዚህ ሁሉም ምርምር አካሂደናል። ውጤታቸው ኔጌቲቭ ነው። የተወሰነ አንድ ሁለት ሳምፕሎች አሁን ማታም ነገም የሚወጣለው። ስለዚህ በደቡብ ክልል እስከ ዛሬ ቀን ድረስ የኮቪድ-19 ቫይረስ የተገኘበት ሰው የለም ማለት ነው። እስከዚች ሰዓት ድረስ ያው የለም ማለት ነው። ከሰዓታት በኋላ ሌላ ሪፖርት ሊኖሩ ስለሚችል፣ እስከዚች ሰዓት ከዚህ በቀደም ክልሉ በትራንስፖርት የህዝብ ማመላለሻ ላይ ገደብ ጥሎ ነበር። አስቸኳይ ጊዜ አዋጅ ሲታወጅ ማሻሻያ ተደረገበት። ከዛ በኋላ የሰዎች ፍሰት ወይም ትራንስፖርት ሲበዛ የለይቶ ማቆያ ጥበት ችግር ተፈጥሯል የሚል መረጃዎች ወጥተዋል። እና ምን ያህል ለይቶ ማቆያ ማዕከል ያለው የተፈጠረው ችግር የምር ነው እውነት ነው ወይ እንደተባለው? ለእኔ በጣም ጥሩ እርምጃ ተብሎ የሚወሰድ እንደ ጤና ሴክተር ገደብ መጣል ያስፈልጋል የሚል ግምገማ ነው ያለ። ችግሩ እንደ ተወሰነ ሳምንት አለ። በመሰረቱ አምስት እስከ ስድስት ሳምንት አስጨናቂ ሊሆን ይችላል፣ እናልፈዋለን። በጣም ከጨመረ በአንድ አንች ነው የጤና ስርዓቱን ሊያፈርስ ስለዚህ መጀመሪያ ደቡብ የወሰደው እንደ ክልል በዛ መንገድ ደናል ግን የአገሪቱ አስቸኳይ ጊዜ አዋጅ ሲወጣ ትራንስፖርቱ የተከፈተበት ሁኔታ አለ። ትራንስፖርቱ እና ኳራንቲኑን ስናይ ያው የዛኛ የጨመረ ሁኔታ ነበረ። ዞሮ ዞሮ ዩኒቨርሲቲዎቻችን ወደ አስር የሚሆኑ ከስራቸው አራት ካምፓሶችን ጨምሮ ለኳራንቲን እየተጠቀመን ስለነበረን የተወሰነ ማዕከላት ላይ መጨናነቅ ነበር። እንግዲህ ሁሉም ጋር መጨናነቅ ነበር ማለት ነው። ከድዋይ መጥቶ ለይቶ ተቀመጡ ሰዎች አሉ ይባላል። ደቡብ ክልል ውስጥ 230 የሚደርሱ ዩኒት ነው ትሬስ የማድረግ ስራው ያለ የተሰራ ነው። በዛ ልክ የሚገለጽ ቁጥር የለም። ነገር ግን አሁን ጠዋት የገመገምነው ወደ 864 የሚሆን ኳራንቲን አለ፣ ኳራንቲን ውስጥ ያሉ ማለት ነው፤ ይሄ ማለት ማንም ማለት ከኬንያ ሞያሌ በኩል የመጣ ከየትኛው አቅጣጫ የገባ አለ፣ ዱባይ በተወሰነ የሚበዛው ወራቤ ክላስተር ላይ ያው ህዝቡም ግንኙነቱ ጠንካራ ስለሆነ ይበዛል። ግን እነዚህ ላይ ከፍተኛ 24 ሰዓት በላይ ምርመራ ላይ አናውቀው ቶሎ ብለን ምርመራ እናደርጋለን ክትትል እናደርጋለን። በዛ የሚገለጽ ቁጥር ለዱባይ የለም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም